የአድማጮች ማህደር ሰላም ጤና ስጥልን ውድ አድማጮች እንደምን ሰነበታችሁ ይድረስ ብላችሁ በአድራሻችን ከላካችሁልን መልእክቶች ለዛሬ የተፈቀደልንን የአየር ሰዓት እስኪ ያበቃ መልሰን ወደ እናንተ እናቀርባለን የዘወትር ተሳታፊያችን የመቶ አለቃው ቤ ታሪኩ በርከት ያሉ ጽሁፎች ደርሰውናል። ለሌሎች ተሳታፊዎች እድል ለመስጠት ለዛሬ ሁለቱን ብቻ እናቀርባለን። ቀዳሚው እንዲህ ይላል። የዓለማችን አሁናዊ ሁኔታና መፍትሄ ያጣው ግጭት በዓለማችን የሚታየው ግጭት ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኢትዮጵያ፣ ሩሲያ፣ ዩክሬን፣ እስራኤል፣ ፍልስጤም አንድ ሁለት ሶስት እያለ ግጭቱ ከአንደኛው የዓለም ጫፍ እስከ ሌላኛው የዓለም ጫፍ ያስተጋባል። አሜሪካኖችና ምዕራባውያን አንዱን አቅፈው ሌላኛውን እየገፉ ጦር ይሰብቃሉ። ጥቅሜን ያስጠብቅብኛል ያሉት እስከ አፍንጫው ያስታጥቃሉ፣ ዶላር ያስታቅፋሉ። የእብድ ገላጋይ ድንጋይ ያቀብላል ይሉት አይነት ነገር። እነሱ ምን ይስሩ፣ ምን ሀይ የሚላቸው ምድራዊ ኃይል የለም። አጼ በጉልበቱ፣ እነሱ ዳኛ፣ እነሱ ፈራጅ፣ እነሱ አሳሪ፣ እነሱ ፈቺ፣ የዓለም ፖሊሶች ናቸው። የተቀረው አህጉር በተለይ አፍሪካ፣ ላቲን አሜሪካ፣ ኤዥያና ሌሎች አህጉራት አሜሪካኖችና አውሮፓዎች ሲያስነጥሳቸው መሀረብ የሚያቀብሉ ጋሻጃግሬዎች እንጂ በዓለም መድረክ ቀርበው ውሳኔ ሰጪዎች አይደሉም። እንዲያውም አንዳንድ አገሮች ክብራቸውን ሸጠው የሌሎችንም አገሮች ክብር የሚያረግሱ ናቸው። ዛሬ የዓለማችን ሕዝብ በኑሮ ውድነትና በሌሎች ማኅበራዊና ኢኮኖሚያዊ ጠንቆች ተሰንቀው ተይዞ መንቀሳቀሻ መላወሻ አጥቷል። በተለይም በሩሲያና በዩክሬን መካከል የዛሬ ሶስት ዓመት ገደማ ጦርነቱ ከተጀመረው ወዲህ ዓለማችን በሁለንተናዊ መልኳ ተናግታለች። የዓለምን የእርሻ ምርት 40 በመቶ ያህሉን የሚሸፍኑት እነዚህ ሁለቱ አገሮች በጦርነት በመጠመዳቸው ጦሱ ከነሱ አልፎ መላው ዓለማችንን አናወጣት። አሜሪካውያኖችና አውሮፓውያኖች በአንድ ጎራ ወግ ነው ዩክሬንን አዳዲስ የጦር መሳሪያዎችን እስከ አፍንጫዋ ቢያስታጥቋትም እልቂቱን ከማባባስ በስተቀር ጦርነቱን ለፍጻሜ አላበቁትም። መካከለኛ ምስራቅ ውስጥ ስንገባም በእስራኤልና ፍልስጤሞች መካከል ያለው ችግር ከሩሲያና ከዩክሬን ችግር የተለየ አይደለም። ተጫዋቾቹ ሁለቱ ባላንጣዎች ይሁኑ እንጂ ኳስ ሜዳው ያዘጋጁት አሜሪካኖችና ሌሎች ናቸው። ግብፅ አቋሟ የማይታወቅ እዚህም እዚያም አለው የምትል ወደ ነፈሰበት አቅጣጫ የምትነፍስ ናት። አሁን ዓለማችን በገባችበት ምስቅልቅል ቆመው መሄድ አቅታቸው ዳዴ እያሉ ይንገዳገሩ የነበሩ እንደ ኢትዮጵያ ያሉ ድሃ አገሮች የተበደሩትን እንኳን መክፈል አቅቷቸው የሰራተኛ ቅጥር እስከ ማቆም ደርሷል። በምግብ እህል እጦት ተሰንገው ተይዘዋል። በዚህ ቀውስ መላው ዓለም የተመታ ቢሆንም እንደ ኢትዮጵያ የተመታለ ቢሉኝ እኔ አላምንም። አሁናዊ የኢትዮጵያን ሁኔታ ገላጭ ችግሮች በየቤቶቻችን ያሉ ስለሆነ አሁን ከተናገርኩት በላይ ለአድማጭ ነጋሪ ያስፈልገዋል ብዬ አላስብም። የዛሬ 52 ዓመት ወሎ ላይ ደርሶ የነበረው የረሃብ እልቂት አሁን አለሁ ብሎ የሞት ጥላውን ዘርግቶ መጣሁላችሁ በራችሁን ክፈቱ ብሎ በር እያንኳኳ ነው። እናቶች አጽማቸው ገጦ ሕፃናት አካላቸው ጠውልጎና በተመጣጠነ የምግብ እጦት ሆዳቸው ተቆዝሮ እግራቸው አብጦ የድረሱልን የጣር ድምፅ እያሰሙ ነው። የችግሩን አድማ ሲያሰፋውና ያከፋው በየአካባቢው እየተካሄደ ያለው ጦርነት እንደሆነ ይነገራል። ኢትዮጵያውያን አንድ ሆነን ጦርነት ይብቃን እስካልን ድረስ ረሃቡም ጦርነቱም ከቤታችን ድረስ ይመጣል የዛሬ መልእክቴ ነው። የመቶ አለቃ ውቤ ታሪኩ ሀረር ጎሆት በሚል መጠሪያ የሚጠሯን ተሳታፊያችን ሰላም ዶቼ በላዮች፣ እንዴት ናችሁ? ሰሞኑ የመሬት መንቀጥቀጥ እንዳለ ስትዘግቡ ሰማው። በእኛ አካባቢ እስካሁን ሰላም ነው አልሐምዱልላ። ከዚህ በመነሳት ግን እናቴ የነገረችኝ ገጠመኝ ላካፍላችሁ። ደርግ ኃይለ ስላሴን ከወንበራቸው ሲያስነሳ፣ እንዲሁም ወያኔ ደርግን ከስልጣን ሲፈነቀል በተደጋጋሚ የመሬት መንቀጥቀጥ ነበረ ያለችኝ ነገር ታወሰኝ። ዘንድሮስ ምን ሊያሳየን ይሆን የወንጀላችን መብዛት ወይስ የስልጣን ለውጥ? የዘወትር አድማጫችሁ ነኝ ከወሎ ለአድማጭ እንደምታደርሱልኝ ተስፋ አደርጋለሁ። የሚል መልእክት ነው የላኩልን። ፋያ ኤ በሚል መጠሪያ ከሚታወቁት የተላከልን መልእክት ደግሞ እንዲህ ይላል። ሙስሊሞች በፊት ሱሪ ያሳጠረ እየተባልን ከትምህርት ቤት ስንታገድ ነበረ። አማራ ክልል ሴቶች ጸጉራችሁን አትሸፍኑ፣ ሴቶች ግዴታ በሱሪ ስፖርት ስሩ እየተባለ ቆይተዋል። አሁንም አልቆመም። ዶች ቨሌዎች እኔ ትክክለኛ መረጃ ሳገኝ ምንም ሳልዋሽ እነግራችኋለሁ። ሌላ ከባህር ዳር የደረሰን መልእክት ደግሞ እንደዚህ ይላል። እረ የባህር ዳር ግቢ ተማሪዎች ረሃብ ልሞት ነው። እንደ መቀለ ዩኒቨርስቲው ብጥብጥ ሳይነሳ መንግስት፣ የሚመለከተው አካል ይድረስልን፣ ተጨንቀናል ይላል። ወደ ሌላኛው ተመሳሳይ አስተያየት ስናልፍ ሰላም፣ እንዴት ናቸው ውዶች በላዮች ስሜን ለደህንነት ሲባል መግለጽ አልፈልግም። ተደጋጋሚ አስተያየት አቅርቤ ነበር፣ አላቀረባችሁልኝም። ትምህርት ሚኒስቴር 22 ብር የነበረውን ኮስት ሼሪንግ ከታህሳስ 1 2017 ጀምሮ የዩኒቨርሲቲ የምግብ አገልግሎት ኮስት ሼሪንግ በቀን ለአንድ ተማሪ 100 ብር እንደሆነና ተግባራዊም እንደሆነ በተደጋጋሚ አሳውቋል። ነገር ግን እስካሁን በባህር ዳር ዩኒቨርሲቲ የምግብ አገልግሎት ከበፊቱ አቅርቦቱን ቀንሷል። አራት ቀን ቁርስ የለም ማለት ይቻላል። እንዲሁም ምሳ፣ እራትም መሻሻሉ ቀርቶ የበፊቱ እየቀረበ አይደለም። ተማሪዎች ሰላማዊ ሰልፍ ከወጣችሁ አደገኛ እርምጃ ይጠብቃችኋል እየተባልን ነው። ከተቻለ ከየካቲት ወር በኋላ ይስተካከላል፣ ካልተቻለ ታገሱ ተብለናል። ነገር ግን ኮስት ሼሪንግ የምንከፍለው በቀን መቶ ብር ነው አሁን የምንጠቀመው ግን 22 ብር ነው። ባካችሁ ባካችሁ የተቻላችሁን መፍትሄ አፈላልጉልን ብለዋል። እንግዲህ ውድ ተሳታፊዎቻችን የሚመለከታቸው አካላት መፍትሄ እንዲሰጡት ብለን ጉዳዩን ለአየር አውለነዋል። ወደ ሌላ መልእክት ስናልፍ ስም እንዲጠቀስ ያልፈለጉት ተሳታፊያችን ሰላም እንዴት ናችው? ስሜን ለመናገር ለደህንነቴ ያሰጋኛል፣ እና እባካችሁ ስሜን አትጥቀሱም። እና ምን መሰላችው በሰሜን ወሎ ሀብሩ ወረዳ 014 ሊፕሶ ቀበሌ ትላንት በመከላከያ ሰራዊት ሲቪሎች ታፍነው እየተወሰዱ ነው። ቤት ለቤት ተሰማርተው በቁጥር አስር ወጣቶች ላይ ከፍተኛ ድብደባ አድርሰዋል። ፍትሕ ለሊፕሶ ማህበረሰብ እባካችሁ፣ ዶቸቬሌዎች ለሚመለከተው ድምፃችን አሰሙልን ብለዋል። እኛም ድምፁን አሰምተናል። አቡ ቻሚ እረ ተሰቃየን ይላሉ። ምን ይሁን ያሰቃያቸው? እረ ተሰቃየን በአዲስ አበባ ጉለሌ ክፍለ ከተማ ወረዳ አስር ደንቦች የንግዱ ሱቆችን አንዱን ትተው አንዱም ቂም በሚመስል መልኩ ለፀሐይ መከላከያም ይሁን የሱቁ ጠረጴዛ ካላነሳችሁ 25,000 ብር እንከሳችኋለን እያሉ ህዝቡን እያሰቃዩት ነው ይላል የፋኖ የመንገድ መዝጋት መቆሙን እስማማለሁ ምክንያቱም በግጭት መካከል ጉዳት ከሚደርስባቸው በመንገድ ላይ ከመንገላታት ሲከፋም ከሞት እንዲተርፉ ይጠቅማል ሀቅ ነው ኢኮኖሚ ማህበራዊ ህይወት ይስተጓጓናል። ግን ከሞሞት በትንሹ ይሻላል ሲጀመር መንግስት ከባህር ዳር ደሴ ጎንደር ደብረ ብርሃን ደብረ ማርቆስ ውጭ ያሉትን የገጠር ከተማዎችና ቀበሌዎች አላስተዳደረም ስለዚህ መከላከያ ለቆ ቢወጣ ባይነኝ አብዛኛው ማህበረሰብ ደግሞ ገጠር ነው የሚኖረው። ሀብታሙ ከአዲስ አበባ ሰላም ዶቸ በሌዎች አንድ ጥቆማ ልስጣችሁ። ይህም በጉራጌና በሀዲያ ድንበር አካባቢ ያሉ ሶስት ቀበሌዎችና አንድ ከተማ ላለፉት አምስት ዓመታት በሀዲያ በኩል በተደራጁ ጽንፈኛ ኃይሎች ቦታችሁ ለሀዲያ ይገባል በሚል የመንግስት መዋቅር በማፍረስ በራሳቸው ግብር እየሰበሰቡ ብሔር ላይ ያነጣጠረ ጥቃት በማድረስ እንዲሁም ከፍተኛ ቅጣት በመቅጣት ማህበረሰቡ ከፍተኛ ስቃይ ውስጥ ይገኛል ባካችሁ ይህን ነገር የሚዲያ ሽፋን ስትሰጡት ዘንድ በአክብሮት እንጠይቃለን፣ የሚል መልእክት የላኩልን ደግሞ ጌታሁን አሰፋ የተባሉ ተሳታፊያችን ናቸው። አሁን ደግሞ በድምፅ ከደረሱ መልእክቶች እናስደምጣችው። ናይስጥልኝ ዶቸቬሌዎች ምደውሎ ከዚሁ ከጀርመን ሽቱካርት አካባቢ አሁን አዲስ የጀመራችሁት ፕሮግራም አለ እና በሀያ አስራ ሁለት አርብ ዕለት ማለት ነው። ኢንተርቪው ዮሐንስ ጋዜጠኛ ዮሐንስ ኢንጂነር ይልቃል ከዩኤስአ ማለት ነው ኢንተርቪው ያድርጓቸው ነበረ እና ምንድን ነው እኔ እንኳን ያው እንደሌላው ኢትዮጵያዊ ህዝብ ይህም ፖለቲካ ውስጥ ምናምን ሰማለውኝ። ስለ ሀገሬ ይቆረቆራለሁ፣ ስለ ሀገሬ ያስባለሁ። ዋን ዌይ የሆነ በቃ እንትኑ ኢንተርቪው ባለፈውም ከኢንግላንድ የሚኖሩት እንደዚሁ ኢንተርቪው ሲያደርጉ መንግስት ላይ ነው ውርጅብኙ። አሁን እኔም ኢንጂነር ይልቃለም እንደዚሁ እና እንትን ቢሆን የተመጣጠነ ባላንስ ቢሆን ጥሩ ነው እና ያንን አለመጠየቁ አለመጠየቁ የጓደኛ ማቾች ኢንተርቪው ነው የመሰለኝ እንጂ ይሄ ቻሌንጅ ቻሌንጅ ማድረግ አለበት እነዚህን ሰዎች ለምን እንደዚህ ሆኑ ለምን እንደዛ ብሎ እነሱንም ሊከብድ የሚችል ጥያቄ ለእነሱ መንገድ ማበጃጀት ሳይሆን ለእነሱ እነሱንም ቻሌንጅ አድርጎ እውነቱን እንዲናገሩ እና እንዲያወጡ ወደፊት ቀጥሉበት ይሄ ጥሩ ነገር ነው ግን እነሱንም ቻሌንጅ የሚያደርግ መንግስትን ብቻ እየወጡ መሳደቡ ምናምን አይደለም ሌት ስቴንድ ልሽ እሱስ ምን አደረገ ወይንም እሳቸው ምን አደረጉለት ለኢትዮጵያ አብዛኛው እንደ ጀዋር በላቸው ሌሎቹም እንደዛ ምንም ለኢትዮጵያ ሕዝብ ብጥብጥ ከመፍጠር የበለጠ ምንም ስ ሊያደርጉ ነገር አይታይም። ይወጣሉ። ወጥተው ስድብ ነው። ከዛ በኋላ የኢትዮጵያ ሕዝብ የሚፈልገው ደግሞ ይሄንን ብቻ አይደለም። እነዚህም ተገቢም ሆኖ መኖርም አለበት እንደዚህ አይነት ግን ይሄ ነገር ከረሃቡና ከችግሩ ያወጣናል ብዬ አላስብም። ዶች ቬሌዎች እንደተለመደው እንግዲህ የማያስፈልገውን ትክክል ያልሆነውን ነገር ወይንም ደግሞ ፌር ያልሆነውን ነገር አስተካክላችሁ ለህዝብ መማሪያ እንዲሆን አድርጋችሁ አቅርቡልኝ። በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። በነገራችን ላይ ለዘመናት ነው የምሰማችሁ እናንተ ሰምቼ ማላቅበት ቀን በጣም ትንሽ ነው፣ ትንሽ ነው በጣም እና ለረጅም ዘመን ነው የምንሰማችሁ። መልካሙ ጊዜ ይሆንላችሁ። አመሰግናለሁኝ። አደራ አስተላልፍ ብቻው። ውድ አድማጫችን በአስተያየቱ በፍርድ ቤት ያልተጣራና የጥፋተኝነት ውሳኔ ያልተሰጠውን ጉዳይ በመገናኛ ብዙሃን ማቅረቡ ሕጉ ስለማይፈቅድልን ከአስተያየቱ ማውጣታችን ቅር እንደማይሰኙ ተስፋ እናደርጋለን። በአቀራረባችን ላይ የሰጡት አስተያየት ግን ለዝግጅታችን ማማር ከፍተኛ አስተዋጽኦ ያለው በመሆኑ በደስታ ተቀብለነዋል። የዘወትር ተሳትፎ እንዲቀጥሉበት ከአክብሮት ጋር ለማበረታታት እንወዳለን። የመቶ አለቃው ቤታሪኩ ከላኩልን በርካታ ጽሑፎች አንዱ የሆነውን ግጥም እንደሚከተለው ይቀርባል። ያገጠጠ ገደል ሞቼ ምን ልደላኝ፣ ቆሜ አላማረብኝ እኔ ወንጀለኛው የተፈረደብኝ። ሰው መሆን አልሻም ከእንግዲህ ይቅርብኝ፣ ይቅርብኝ ከእንግዲህ ይቅርብኝ ሰው መሆን። እያነቡ መኖር፣ ጸጉርን እየነጩ መናጥ፣ በሰቀቀን ምን ሊጠቅመኝ ለእኔ? አዛኙ ምስለ እኔ፣ ጊዜው የጭካኔ አበስ ከገበርኩ ለእኔ ሰው መሆን ከንቱ ነው፣ የዘመናት ፍዳ ሞልቶ የፈሰሰ የግፍ አቅማዳ፣ ያሸማቅቀኛል ሰው ነህ እየተባልኩኝ ሰው ያለመሆኔ፣ ሳታወላውሉ እቅጩ ንገሩኝ፣ የማይገባኝን ሰው ነህ እያላችሁ ስታቆላምጡ፣ ስሜን ስትዘሩ ብዘራው ብረጨው በቅሎ ለማይበቅለው ሰው መባል ዝም ብሎ ክብሬን አቀጨጨው። አው ሰዋት በሉኝ ስም ይቀይሩልኝ። አልሻም ሰውነት። ሰው ማለት ጨካኝ ነው። ለርጋፊ ቆሎ ለኩርማን እንጀራ ግፍን የሚፈጽም፣ ግፍን የሚያስፈጽም ከሆነ ሰውነት መኖር ምን ሊጠቅመኝ? ድፍት ፍግም መብዬ በድን ሆኜ ልገኝ። በልቼ ላልጠግብ ጎኔ ላይ ጠረቃ እስገበገብ አለሁ ለዚሽ ፈራሽ ስጋም ፍርድ ቤት ይሉኛል፣ የትኛው ፍርድ ቤት? ፖሊስ ነው ይሉኛል፣ የሌባን ጓደኛ ጸረ ሙስና ሉት አስሊውን ሙሰኛ ተሸክመን ስንኖር ይህን ሁሉ ቀበኛ ዘጭ ዘጭ ማለት ነው ያተረፍነው እኛ። ፍርድ ተጓደለ፣ ህዝብ ተበደለ የሚል ዳኛ ጠፍቶ ምስኪን እያነባ የፈጣሪ ያለህ እያለ ቢማጠን ሲደርስበት በደል ሆኖበት አረፈው ዝንጀሮ የማይወጣው ያገጠጠ ገደል። የመቶ አለቃው ቤታሪኩ ካህረር። እንግዲህ ውድ አድማጮች የዛሬ ያልነውን በዚሁ ጨርሰናል። ከዝግጅቱ ጋር ብሬያቸው የቆየሁት ዮሐንስ ገብረ እግዚአብሔር ነበርኩ። እስከ ሳምንት መልካም ሳምንት።